እንደምናመሻችሁ የጋቢና ቪኦኤ አድማጮች ሳምንቱን ሙሉ ስናስተላልፋቸው ከቆየናቸው ዝግጅቶች የመራረጥ ነውን የምናስደምጥበት ቀን ላይ ደርሰናል ጽዮን ግርማና ኤደን ገረመው በመስተንግዶ አብረናችሁ እናመሻለን ወደ ቀዳሚው ዘገባ እንለፍ አባይን ይመለከታል ከሰሞኑ አንዳንድ የመገናኛ ብዙኃን ኢትዮጵያ በአባይ ግድብ ላይ በመገንባት ላይ ካለው ታላቁ የህዳሴ ግድብ ለማመንጨት እቅድ ይዛለት የነበረውን የኃይል መጠን ዝቅ እንዳደረገች ይዘግበዋል። የታላቁ ህዳሴ ግድብ ግንባታ ሂደት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግን ቀድሞ ከተቀመጠው የኃይል መጠን እቅድ የተቀየረ ነገር የለም ብለዋል። ለጥቅም የሚውሉ ተርባይኖች ግን በቁጥራቸው ከታቀደው እንዲቀንሱ የማድረግ ሀሳብ መኖሩንም ተናግረዋል። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል። ስምንት ዓመታትን ያሳለፈው ታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደትን ይቆጣጠሩ ዘንድ ልክ የዛሬ ዓመት በሟቹ ኢንጂነር ስመኘው በቀለ የተተኩት ኢንጂነር ክፍሌ ሆሮ የግንባታው ሂደት በመልካም ፍጥነት እየተከናወነ መሆኑን ያምናሉ። በአሁኑ ጊዜ የግድቡን ስራ በተመለከተ ዋናው ግድብ ከሰማንያ በመቶ በላይ ተጠናቋል። እንደዚሁም የኮርቻ ግድብ ከዘጠና ስድስት በመቶ በላይ ተጠናቋል። የጎርፍ ማስተንፈሻም ከዘጠና ስድስት በአጠቃላይ የሲቪል ስራዎችን በተመለከተ ከሰማንያ አራት ፐርሰንት በላይ ተጠናቋል። ሌላው የኤሌክትሮ መካኒካል ስራዎችን በተመለከተ ዘጠኝ ጀኔሬተሮች ተገዝተው አንዳንድ ስራዎች፣ ገጠማዎች እየተጀመሩ ነው። እንደዚሁም ሌሎች የቀሩት ደግሞ ሽብረካ ላይ ናቸው። የቅድመ ኃይል ማመንጫ የሚሆኑ ሁለት ዩኒቶች ስራ ተጀምሮ አሁን በሙሉ አቅማቸው እየሰሩ ነው። ግድቡ በየዓመቱ እንዲያመነጨው እቅድ የተያዘለት ኃይል መጠን 15760 ሳ ጌጋዋት ፓወር መሆኑን ለነገሩ ኢንጂነር ክፍሌ ከሰሞኑ በአንዳንድ የመገናኛ ብዙሃን ዘንድ ግድቡ ቀድሞ እንዲያመነጭ እቅድ ከተያዘለት መጠን ያነሰ እንዲያመነጭ ሊደረግ መሆኑን መዘገቡን በማንሳት ስለ እውነተኝነቱና ለዚህ ውሳኔ እንዴት ሊደረስ እንደቻለ ጠይቀናችኋል። አንድ ግድብ የሚያመነጨው ኃይል የሚወሰነው በግድቡ ውስጥ ተጠራቅሙ ተርባይኖችን ሊመታ የሚችለው አመታዊ አማካይ የውሃ መጠን እንዲሁም ውሃው በምን ኃይል ተንደርድሮ ተርባይኑን ይመታል የሚሉ ጉዳዮች መሆናቸውን ያወሱት ኢንጂነሩ 145 ሜትር ከፍታ ካለው የህዳሴው ግድብ ጋር በተያያዘ ለውጥ ባለመኖሩ ቀድሞ ያመነጫል ተብሎ ከተያዘለት መጠን ባነሰ እንዲያመነጭ የሚሆንበት ምክንያት የለም ሲሉ ይሟገታሉ። ሆኖም ያመነጨውን ኃይል ወደ ተጠቃሚዎች ለማድረስ በጥቅም ላይ ሊውል የሚገባ የተርባይኖች ቁጥር ላይ ለውጥ መኖሩን ያስረዳሉ። አሁን ግልጽ መሆን ያለበት ቀደም ሲል የብረታብረትና ኢንጂነሪንግ ኮርፖሬሽን አስራ ስድስት ተርባይኖች ነበረ የታቀደው ከአስራ ስድስቱ ተርባይኖች ለአስራ ሶስቱ የኮንትራት ውል ተፈርመው ነበር። ቮይት የሚባል ካምፓኒ፣ እንደዚሁም ጂኢ የሚባል ካምፓኒዎች በአለም ላይ የታወቁ ናቸው። እነዚህ ለአስራ ሶስቱ ውል ገብተናል። ሶስቱ ውል አልተገባም በእንጥልጥል ላይ ነበረ። ግን እነኚህ ሶስቶቹ አስፈላጊ ናቸው ወይስ አይደለም? የሚል የሙያዊ ግምገማ እንደ አንድ ኃላፊነት የምትሰማው ባለሙያ ዝም ብሎ የኤሌክትሪክ ኃይሉን ዋጋ የኤነርጂውን ዋጋ ሰማይ ላይ ከመቆለል እነኚህ ሶስቱ ጄኔሬተሮች አስፈላጊ አይደሉም እና የሚያስፈልገውን ሀይል በአስራ ሶስት ጀኔሬተሮች እና ተርባይኖች ማመንጨት እንችላለን። ስለዚህ ይሄ አስፈላጊ አይደለም የሚለውን ጥናት ነው አሁን ያካሄድ ነው። ጀኔሬተሮችን ዝም ብሎ መደርደር ሳይሆን ኢኮኖሚካል በሆነ መንገድ ተጠቅመን እኛ ደግሞ እግዚአብሔር ከሰጠን ስጦታዎች አንዱ የውሃ ሀብት ነው ብዙ ሃይድሮ ኤሌክትሪክ ማመንጨት የምንችል ስለሆነ ከዚህ ያለ አስፈላጊ ኢንቨስትመንት ያለ አስፈላጊ ጀኔሬተሮች ደርድበን ወጪ ከምናበዛ ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ሀይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም። ከአባይ ወንዝ ጋር በተገናኘ ኢትዮጵያ፣ ግብፅና ሱዳን ተደጋጋሚ ውይይቶችን እያደረጉ እንደሆነ ይታወቃል። ከቅርብ ጊዜ የውይይት ነጥቦቻቸው መካከል አንዱ ግድቡን በውኃ ለመሙላት ምን ያክል ጊዜ ሊወስድ ይገባል የሚለው እንደሆነ በተለያዩ መገናኛ ብዙሃን ላይ ተዘግቧል። የታላቁ ህዳሴ የግንባታ ሂደት ኃላፊ የሆኑት ኢንጂነር ክፍሌ ሆሮ በሀገራቱ መካከል የሚደረጉ ስምምነቶችና ንግግሮች በተለይም ከውሃ ሙሌት ስራዎች ጋር ባልተገናኙ የግድቡ የግንባታ ሂደቶች ላይ ለውጥ አያመጣም ይላሉ። የውሃው አሞላል በሶስቱ ሀገሮች በሚስማሙበት ነው። ይሄ ግን በፕሮጀክቱ የስራ ሂደት ላይ የሚያስከትለው ምንም አይነት ተጽዕኖ የለም። አሁን ያለው ስምምነት በውሃ አያያዝ ላይ ካልሆነ በስተቀር በግድቡ ፊዚካል ስራ ላይ የሚያስከትለው ምንም ነገር የለም። በአጋጣሚ እንኳን አሁን ኦፕሬሽን ሳይጀመር በፊት ውሃ መያዝ እንኳን ካስፈለገ፣ በስምምነቱ መሰረት ጄኔሬተሮች እንኳን ባይደርሱ የአምስት ጄኔሬተሮችን አቅም ወይንም ውሃ ማስተላለፍ የሚችል ቦቶም አውትሌት የምንለው ከግድቡ ውሃ የምንለቅበት ስትራክቸር ገንብተናል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው እንዲጠናቀቅ እቅድ የተያዘለት ከሁለት ዓመታት በፊት ነበረ። አሁን ላይ ሁለት ጄኔሬተርና ተርባይን የሚጠቀመው የግድቡ መካከለኛ ክፍል በ2013 የኢትዮጵያ አቆጣጠር ኃይል እንዲያመነጭ የግድቡ አጠቃላይ አካላዊ ወይም ፊዚካል ሥራዎች በ2015 የኢትዮጵያ ዘመን እንዲጠናቀቁ እቅድ እንደተያዘ ኃላፊው አክለው ነግረውናል። በዚህ ስሌት መሠረት ግድቡ ከቀደመው ማጠናቀቂያ ጊዜው ወደ አምስት ዓመታት ገደማ ዘግይቶ ይጠናቀቃል ማለት ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ወደ ተከታዩ ዘገባችን ስናልፍ ደግሞ ሰሞኑን አነጋጋሪ የነበረው የህወሓት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሄድ የነበረውን ስብሰባ በማጠናቀቅ ያወጣው መግለጫ ነው። ህወሓት በመግለጫው እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም፣ ከተዋሃዱም ኢህአዴግን ከማፍረስ ባሻገር ሀገርን ያፈርሳል ብለዋል። የኢህአዴግ ጽፈት ቤት በበኩሉ ውህደቱ ሀገራዊ አንድነትን የሚፈጥር መሆኑን ያካሄድኩት ጥናት ያሳያል ብሏል። ሙልጌታ ጽብሃ ዝርዝር አለው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከመስከረም 26 እስከ ጥቅምት ሁለት 2012 ዓ ም ለሰባት ተከታታይ ቀናት ያካሄደው ስብሰባ አስመልክቶ መግለጫ አውጥቷል። ኮሚቴው ባወጣው መግለጫ በ2011 ዓ ም በልማት መልካም አስተዳደር ድርጅታዊና ፖለቲካዊ ጉዳዮች አስመልክቶ በተጨማሪም የአዲስ የፖለቲካ መድረክ ብሎ የሰየመው ሂደት የትግራይ ህዝብ ህልውናና ደህንነት ትኩረት በማድረግ በዝርዝር መገምገሙ አስታውቋል። መግለጫው እንደሚያመላክተው በ2012 ስለሚፈጸመው ልማታዊና ፖለቲካዊ ስራዎችም አጽድቋል። ኮሚቴው በመግለጫው ባለፈው አመት በትግራይ በመልካም አስተዳደርና ልማት ትኩረት ማድረጉን አስታውቋል። ሁሉንም ነገር ትተው ወደ ጥፋት ለገቡና እኛም ወደ እነሱ ጎትተው ሊያስገቡን ጥረት ባደረጉት ባሏቸው ሳንደናገር በስራ ላይ ቆይተናል ብሏል። በትግራይ በመልካም አስተዳደር ያለው ችግር ሰፊ ነው ያለው የኮሚቴው መግለጫ፣ በዚህ አመት እነዚህ ችግሮች ለመፍታት በጽናት እንሰራለን ብለዋል። ባለፈው አመት የትግራይ ህዝብና ህወሀት ለማንበርከት ከሁሉም አቅጣጫ ያጋጠመው ፈተና ቀላል አልነበረም፣ ያለው መግለጫው በቀን መንገድና ፍትሐዊ ትግል ተመርተን ባካሄድነው ትግል ተከላክለን ወደፊት እየተጓዝነን ብሏል። በቀጣይ ሁኔታው የከበደና እየባሰ የሚሄድ በመሆኑ በዚህም የትግራይ ህዝብ ትግሉ አጠናክሮ ሊቀጥል ይገባል ብሏል። የትግራይ ህዝብ ደህንነትና ህልውና ለማረጋገጥ በሚደረግ ትግል ህወሀት በክልሉ ውስጥ ከሚገኙ የፖለቲካ ፓርቲዎችና የሲቪክ ማህበራት ጋር የተለየ ትኩረት ሰጥቶ እንደሚሰራ አረጋግቷል ኮሚቴው በስፋት ከገመገማቸው ጉዳዮች የሀገሪቱ ወቅታዊ ሁኔታ መሆኑን መግለጫው አስታውቋል። በአሁኑ ጊዜ የሀገሪቱ ችግሮች እየባሱ በመሄዳቸው ሀገር ወደ መበተን ደረጃ እየደረሰ ነው ሲል ገልጿል። ወደ ባሰ ችግር እየከተተ ካሉ ጉዳይ አንዱ ውህድ ፓርቲ የመመስረት እንቅስቃሴ ነው ብሏል። የህወሀት መግለጫ ውህድ ፓርቲ የሚፈጸመው ሁሉንም ጥያቄዎች ማለትም መስመር፣ ፕሮግራም፣ ስትራቴጂ የሚያጣምር አንድ አመለካከትና እምነት በሁሉም ድርጅቶች መፈጠር ሲችል ብቻ ነው ብሏል የኮሚቴው መግለጫ። በአሁኑ ጊዜ አንድ ላይ ሊሆኑ የማይችሉ እሳትና ጭድ የተሸከመው ያለውን ኢህአዴግ እንኳን ውህድ ፓርቲ ሊሆን እንደ ግንባር ሆኖ መቀጠል የማይችል የተበተነ ድርጅት ነው ብሏል። በእንደዚህ ሁኔታ ላይ ውህደት መፍጠር ድርጅቱ ከመበተን አልፎ ሀገር የሚበትን ነው ብሏል የህወሀት ማዕከላዊ ኮሚቴ መግለጫ። በአሁኑ ጊዜ የቅርጽ ውህደት ሳይሆን በይዘትም ሆነ ፕሮግራም በመሰረቱ የተለወጠ አዲስ ፓርቲ ለመመስረት ነው ጥረት እየተደረገ ያለው። ይህ ሲሆን ደግሞ ኢህአዴግ በያዘው ፕሮግራም መሰረት የኢትዮጵያ ህዝብ የሰጠውን ሀገር የመምራት ስልጣን ይቋረጣል ብለዋል። ሀገር እንዲመራ ኃላፊነት ያልተሰጠው አዲስ ፓርቲ ይመሰረታል ማለት ነው ብለዋል መግለጫው። ይህም ስልጣን ሊይዝ አይችልም፣ ምክንያቱም ህገወጥ ፓርቲ እንዲሆን ስለሚያደርገው ሲል ገልጿል። ስለዚህ ኢህአዴግ በግንባር ተደራጅቶ ችግሮቹን በትግል እየፈታ ሀገር ሊመራ ይገባል ሲል ማዕከላዊ ኮሚቴው አስታውቋል። ህወሀት በእንደዚህ ያለ ሀገር የሚበትን ስህተት ውስጥ መግባት አልፈልግም ሲል ገልጿል። የህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት የሚሸረሽር ጥሰት ማየት ተለምዷል ያለው ኮሚቴው በአሁኑ ጊዜ የትምክህት ኃይሎች ያላቸውን በአመለካከትና በተግባራዊ እንቅስቃሴ ሀገር እያመሱ ነው ብሏል። የሰላም እጦት እየሰፋ መንግስት የማይመራውና የማይቆጣጠረው ቦታዎች እየተፈጠረ ነው በማለት ገልጿል። ይህም አልፎ ከፍተኛ ወታደራዊና የአማራ ክልል አመራሮችን እስከ መግደል የሄደ ተግባር ተፈጽሟል። ይህም ግድያ በአግባቡ ተጣርቶ ለህዝብ ግልጽ ማድረግ ያልተቻለበት ሁኔታ ነው ያለው ብሏል። ኢኮኖሚ

ልማታዊ አቅሞችም እየመከነ የስራ እጦት እየተባባሰ የዋጋ ንረትም ሰማይ ተሰቅሏል ሲል ገልጿል። የትምክህት ኃይል ፌዴራላዊና ህገ መንግስታዊ ስርዓት በማፍረስ አህዳዊ ስርዓት ለመመለስ እየሰራ ነው ያለው መግለጫው፣ ይህ ኃይል በውስጡ ያለው ጸረ ህዝብ ተግባር ከመፍታት ይልቅ የሁሉ ችግር ሶስተኛ ዋገን ነው የሚል የቆየ ዘፈን እየተሰማ ነው ብሏል። የትግራይ ህዝብና የአማራ ህዝቦች በጋራ ትግል ትምክህት አሸንፏል። ለቀጣይም ሁለቱም ህዝቦች አጋጭተው መኖር የሚፈልጉ ሀላፊነታቸውን ትተው ይህን በመፈጸ የተጠመዱ ኃይሎች በተደራጀ መንገድ መታገል ይገባል ብሏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ህብረ ብሔራዊ ፌዴራላዊ ስርዓት ለማዳን ሊታገሉ ይገባልም ብሏል። የኢፌዴሪ መከላከያ ሰራዊትም ህገ መንግስታዊ ስርዓቱ ለመጠበቅ ና የህዝብ ሰላምና ደህንነት በመጠበቅ ዙሪያ እንዲሁም ሀገር ከጥፋት ለማዳን በሚያደርገው ጥረት የትግራይ ህዝብና ህወሀት እንደሚደግፉት አስታውቋል። ስድስተኛው ሀገራዊና ክልላዊ ምርጫ በዚህ አመት በህገ መንግስቱ መሰረት የግድ መካሄድ አለበትም ብሏል። ለምር ምርጫው የሚደረግ ዝግጅት ግን እየተደረገ አይደለም ብሏል። ለኤርትራ ህዝብም ባስተላለፈው መልእክት የትግራይና የኤርትራ ህዝቦች ለጋራ መብት ጥቅም በጋራ የታገሉ ወንድም ህዝቦች ናቸው ብለዋል። ባለፈው አመት የተጀመረው የሰላም ተስፋ በዚህ አመት ተጠናክሮ መቀጠል ይገባል ያለው መግለጫው ህወሓትና የትግራይ ህዝብም ይህ ሰላም እንዲጠናከር ከነሱ የሚጠበቀው እንደሚፈጽሙ መግለጫው አስታውቋል። በኢህአዴግ ውህደት አስመልክቶ ያነጋገር ናቸው። በጽህፈት ቤቱም በዲሞክራሲ ግንባታ የጥናትና ምርምር ዘርፍ አስተባባሪ ዶክተር ተመስገን ቡርቃም ኢህአዴግ ከተዋሃደ የተደራጀ አቅም ይፈጥራል፣ ሀገርም ወደ አንድነት ያመጣል ሲሉ ተናግሯል። በአሁኑ ጊዜ በተለይ አጋር ድርጅቶች የተባለ ልዩነት መፍጠር የማይቻልበት ሁኔታ ስላለ ውህድ ፓርቲ አስፈላጊነቱ ከፍተኛ ነው በማለት ተናግሯል። በመከላከያ ሰራዊት ከፍተኛ አመራሮች ላይና በአማራ ክልል አመራሮች የተፈጸመው ግድያ ምርመራ አስመልክቶ ካሁን በፊት የፌዴራል ፖሊስ ኮሚሽን ለቪኦኤ እንደገለጸው ምርመራው እየተካሄደ መሆኑንና በቀጣይም ለህዝብ ይፋ እንደሚደረግ አስታውቆ ነበር። ለአሜሪካ ድምፅ ሙሉጌታ ጽቡሃ መቀለም። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ንጉሱ ጥላሁን በሰጡት ምላሽ በህወት የወጣው መግለጫ ለውጡ ከመጣለት ሳይሆን ከመጣበት ህዝብን የማይወክል አካል የወጣ ነው ብለውታል። ለዚህም ምክንያቱ መግለጫውን ያወጣው ቡድን በለውጡ ምክንያት የተቋረጠበት ጥቅም መኖሩንና የነበረውን ግፍ እንዲመለስ መመኘቱ ነው ብለዋል። ህወሓት የኢህአዴግን የውህደት እንቅስቃሴ አስመልክቶ በመግለጫው ያሰፈረውም ለአመታት ሲያንጸባርቀው ከነበረው አቋም የተለየ እንደሆነ አቶ ንጉሱ ተናግረዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ወይም የፕሬስ ሴክረተሪ የሆኑት አቶ ንጉሱ ጥላሁን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ። ጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚህ መግለጫ ላይ የተንጸባረቁ ሀሳቦችን አጣጥለዋል። ይሄ ለውጥ ይሄን ተሸክሞ ይሄን ኃላፊነት በመወጣት በሚያደርገው እንቅስቃሴ ስኬቶችም አሉት፣ ድክመቶችም አሉት፣ ምንም አይካድም። ነገር ግን መቼም ቢሆን የማይቀረው ነገር ምንድ ነው? እቺ ሀገር አሁን ፈተናዎች፣ እዚህም በዚያም የሚታዩ ጉዳዮች ቢኖሩም እንኳን ሊነጋ ሲል ይጨልማል እንደሚባለው ሀገሪቱ አንድ ሆና ጠንክራ ለመሄድ የመጨረሻውን ምዕራፍ ይዛለች። እነዚህ የሚሰሙት ድምጾች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድን ነው? ለምንድን ነው ይሄ መግለጫ ከለውጡ በተጻራሪ የቆመው ብለን ብናይ ለውጡ መጣበት ማለት ነው ለውጡ አልመጣለትም ለሕዝቦች አንድነት ለሀገር ብልጽግና እና ለጋራ ታሪካችን በጋራ ቆመን መስራት ያሰበ ለውጥን ኢትዮጵያን ስሟን ከፍ አድርጎ በዓለም አደባባይ የበለጸገች ሆና እንድትታይ የሚተጋ ለውጥን በተጻራሪው የሚፈትንና የሚያጣጥል የሆነበት ምክንያት ይሄንን መግለጫ በባለቤትነት እየመራ ያለው ቡድን ሕብረተሰብ አይወክልም። የሕዝብ ፍላጎት እያፈነ ነው ራሱ የወጣበትንም ህዝብ ፍላጎት እያፈነ ወደ አደባባይ እንዳይወጣ ድምፁንም እየገታ ያለ ስርዓት ነው። ይህ ስርዓትና ይሄ ቡድን ለውጡ የመጣበት በመሆኑ ያቋረጠበት ጥቅም የነበረ መሆኑን ሁላችንም ስለምናቅ ያ የነበረው ግፍ ይመለስ ዘንድ ከምኞት የሚመነጭ በመሆኑ አሁን የሚታየውን ለውጥ ዋጋ እንደሌለው፣ አገር እያጠፋ እንደሆነ አህዳዊ እንደሆነ የፌዴራል ስርዓት እንዳፈረሰ በአንድ ጎን ያነሳል። በሌላ ወገን ደግሞ ራሱ አግልሏቸው የነበረውን ቀደም ሲል እንደ ሁለተኛ ዜጋ ያያቸው የነበረውን አጋር ብሎ የመጀመሪያ ዜጎች አይደሉም ብሎ የፈረጃቸው ወገኖች ዛሬ ደግሞ እናንተ መብታችሁ ተደፍሯል፣ ድረሱልኝ ብሎ ጥሪ ያስተላልፋል። የህወሓት ማዕከላዊ ኮሚቴ መግለጫ ከጠቀሳቸው ሌሎች ነጥቦች አንዱ በህገ መንግስቱና በህብረ ብሔራዊ ፌዴራላዊ ስርዓቱ ላይ ተደቀነ ያለው አደጋ ነው። ይህንኑ ህብረ ብሔራዊና ፌዴራላዊ ስርዓት ለማዳን እንዲረባረቡም ለብሔር ብሔረሰቦችና ህዝቦች ጥሪ አቅርቧል። አቶ ንጉሱ ግን ሊተች የሚገባው ከለውጡ በፊት የነበረው ፌዴራሊዝም እንደሆነ ነው ያብራሩት። ከለውጡ በፊት የነበረው የስም ፌዴራሊዝም ነገር ግን ተጨባጭ አህዳዊነት የነበረበት ሁኔታ ይቁም። እንዴት ነው አህዳዊነት፣ አድራጊ ፈጣሪዎች ከላይ ሆነው የሚያዙበት የሚናዝዙበት ሁኔታ ይቁም። የሆነን ህብረተሰብ ወክለናል ብለው በስም እየነገዱ የህዝቦችን ማጋጨት ይቁም። የትኛውንም ህዝብ ፖለቲከኛው የወጣበት ህወሀትም ቢሆን እንደ ህወሀት የወጣበት ህዝብ ለኢትዮጵያ ደክሟል፣ ለፍቷል፣ አገር ገንብቷል። ኢትዮጵያ እንድትቀጥል ይፈልጋል፣ አንድነቷን ይፈልጋል። ከማንም በላይ ልጠቀም አይልም፣ ከማንም በታች ልጎዳ አይልም። ኢትዮጵያ ለሱ የምትመች ለሌላውም እንደዚሁ የምትስማማ እንድትሆን ይፈልጋል። ይሄንን ህዝብ ከለላ በማድረግ በስሙ በመነገድ የሚሄድ የነበረ አህዳዊ አስተሳሰብ ነገር ግን ስሙ ፌዴራሊዝም የሆነ ይቁም የሚል ትግል ነው የተደረገው። ይሄ ትግል ፍሬ እያፈራ ነው። ዛሬ ክልሎች አጋር የተባሉትም ክልሎች ጨምሮ ማንም ከላይ ሆኖ በሞግዚት ሊያስተዳድራቸው አይችልም፣ አይደለምም በሴራ የሚከፋፍላቸውና ሀብታቸውንም ጥቅም ጭምር አሟጦ የሚወስድ ማንኛውም ኃይል የለም። ይህንን እነሱ እየመሰከሩ ነው። ለእያንዳንዱ አካል የጡት አባት ሆነ የመግዛት ሁኔታ ይቁም ነው ይሄ። ቆሟል። ስለዚህ እነዚህ ነገሮች የነቃቀለ የለውጥ ሂደት የማጣጣል ስራ ቢሰራ፣ እንቅፋቶች ቢቀመጡለት፣ እሾሆች ቢተከሉለት የማይጠበቃል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚሁ ማብራሪያቸው ህወሓት ያወጣው መግለጫ ከጊዜው ጋር የሚሄድ አይደለም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዛሬው የዘጋቢዎቻችን መስኮት ወደ ምዕራብ ሸዋ እንወስዳችኋለን። ጫማ ከመጥረግ ተነስቶ ጫማ ማብረቻ ያቋቋመ እና ለሌሎች ሀያ ወጣቶች የስራ እድል የፈጠረ ወጣትን በእንግድነት ይዘናል። ወጣቱ ጌቱ ያስን ይባላል። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ ነዋሪ ነው። ከጥቂት ዓመታት በፊት ጫማ ጠርጎ የእለት ኩርሱን በሚያገኝበት ከተማ ውስጥ ዛሬ የጫማ ማምረቻ መክፈቱን ይናገራል። ዘጋቢያችን አኩር መልካ በተከታዩ መሰናዶ ታሪኩን ይነግረናል። አንደኛ በሊስትሮ ስራ ብዙ አመት ቆይቻለሁ። ሰው ምን ይፈልጋል ምለው ጫማ ምን አይነት ይፈልጋል ኢንተርስቱ ምንድን ነው የሚለውን በዛ ሰዓት አውቃለሁ። ሁለተኛ ነገር ደግሞ ይህን ጫማ ሰርቼ ከሚከፍለኝ ይልቅ ሲደሰት ሳይሆን ነው ደስ የሚለኝ። አይኑ ላይ የምታየው ደስታ፣ ፈገግታ ያ ለእኔ ክፍያ ይበልጣል። በየቀኑ ሞያኔ እንዳሻሽል ያደረገኛል። በምዕራብ ሸዋ የጃጂ ከተማ ነዋሪ የሆነው ወጣት ጌቱ ያሲን ከልጅነቱ ጀምሮ ጫማ በመጥረግ በሚያገኘው ገቢ ራሱን ይረዳ እንደነበር ይናገራል። ከጥቂት አመታት ልፋት በኋላም እዛው ተወልዶ ባደገበት ከተማ ጫማም ጠርጎ ስራ እንደማይናቅ ባስተማርበት መንደር ኮኬት የጫማ ማምረቻ ከፍቶ እየሰራ ይገኛል። እዚህ ለመድረስ ብዙ ፈተናዎችን አልፌያለሁ፣ በማለት የሚገልጸው ጌቱ አላማዬን ለማሳካት ግን ቆራጥ በመሆኔ እየወደኩና እየተነሳው በስተ መጨረሻ ወጣትነቴን ድል አድርጌዋለሁ ይላል። ኮኬት የጫማ ማምረቻ ለገበያ ስለሚያቀርባቸው ጫማዎችም አይነት ይዘረዝራል። ጌቱ እኛ የምናመርተው ጫማ ፍላቶች አሉ እንዳየሆ ከስክሳለ ለወታደርም እንሰራለን። እንደ ፍላጎታቸው ከሬንጀራቸው ጋር የሚመስል ነው የምንሰራው። የመከላከያ እንሰራለን፣ የፌዴራልም እንሰራለን። የኦሮሚያ ልብስ ጋር ከሚሄደው ልብስ ጋር ነው የምንሰራው። ይሄ አሁን ረጃጅሙን ጫማ የምታየው ለጋርዶች እንዲሆን አድርገን የሰራ ነው እና በጣም ይወዱታል። ግን ወጣቶችም ይገዙታል ስለሚያምር በጣም ይገዝሁታል። ተወዳጅነትም አግኝቷል። የራሳችን ፈጠራም ነው ዲዛይኑም የሰራ ነው እኛ ነን። የእኛ ጫማ ልዩ የሚያደርገው አንደኛ፣ ዲዛይኑም ለየት ይላል ትንሽ ረዘም ስለሚል የራሱ ውበት አለው። ሁለተኛ ነገር ደግሞ ጥንካሬው ነው። ሙሉ ለሙሉ ቆዳ ነው የምንጠቀመው። ውስጡ ገበር ቆዳ ነው እንዳይሞቅ አድርገን ነው። ሁለተኛ ነገር ደግሞ አይከብድም ጫማው ቀለል ብሎ ነው የተሰራው። ስለዚህ ይሄኛው ግን ውስጡ እንዳይሰለቻቸው አድርገን ነው የሰራ ነው። ከዛ ከሚሰጣቸው ይልቅ ይሄኛውን ይመርጡታል። በደንበኞች እና ገበያተኞችም ትእዛዝ ጫማ እንደሚሰራ የሚ የሚገልጸው ጌቱ በተለይ እግራቸው ለሚያማቸውና ቁጥር ለማይገኝላቸው ሰዎችም ጭምር ከተለያዩ በጎ አድራጎት ድርጅቶች ጋር በመተባበር በቅናሽ እንሰራለሁ ሲል ይናገራል። አንድ ዓመት ባልሞላ ጊዜ ውስጥ ድርጅቱ እያደገ መሆኑን ይናገራል። ወጣቱ በአሁኑ ጊዜ ስላለው ሰራተኛ ብዛትና ስለ ክፍያውም ይገልጻል። ከክፍያው ይልቅ ከእርሱ ጋር የሚሰሩ ወጣቶች ያተርፋሉ ስለሚለውም ጉዳይ አብራርቷል። እና ጉማን ሳኒ ደበላ ደሞ በአሁኑ ጊዜ የሰራተኞቻችን ቁጥር 20 ደርሷል። እየከፈልን ነው የምናስተምራቸው። ለጀማሪ 1000 ብር እንከፍላለን። ልምድ ላለው ደግሞ 2200 ብር እንከፍላለን። እኔው ጋር ሙያቸው እያደገ ክፍያቸውም እየተሻሻለ ይሄዳል ማለት ነው። ከኮሌጅ ተመርቀው እዚህ የሚሰሩ አሉ። በአጠቃላይ ራሳቸውን ችለው ለመስራት የሚያስችል ሙያ እየቀሰሙ ነው። ለወደፊቱ ብዙ ወጣቶችን ሊቀጠር የሚችል የጫማ ፋብሪካ ለመክፈት ሀሳብ እንዳለው ተናግሯል። ጌቱ የስራ እድል ከፈጠረላቸው ወጣቶች መካከል ሙሉ ጌታ አንዱ መሆኑን ይናገራል። ሙሉ ጌታ ከጫማ ማምረቻው እያገኘው ነው የሚለውን እንዲህ ይናገራል። ስራዬ ድርሻ ወጥራለሁ። በቃ ዚህ በተከፈተልን የስራ እድል በጣም ተጠቃሚ እየሆንበት ነው። አንደኛ የምንሰራው ጫማ በጣም በቃ ከ ሰላሳ ሰባት እስከ 50 ቁጥር ነው የምንሰራው። ከዚህ በተከፈተልን ስራ ዕድል በጣም በቃ እንደ መንግሥት ሰራተኛ ራሳችን ነው ጠብቀን የምንኖረው። አዎ በቃ እኔ ይህን ስራ እያየነ በቃ እኛም ደግሞ ነገ እንደዚህ ትንሽ ሀዚን ሲሆን ህዚህ በለጥ የሚል ራሳችን እያሰብን ነው። ም ከደንበኞቹ መካከልም እንዲሁ ጫማ ሲገዛ አይቼ ያናገርኩት ወጣት ፋሚ ዜኑ እንዲህ ይላል። ከጅማ ነው የመጣሁት። ኖኖ ቤንጃሌ ነው የሚሰራው። አጋጣሚ በስራ ምክንያት መጥቼ እና ጫማን ከዚህ በፊት ጓደኛ ያለው አጋጣሚ ስመጣ ገዛለሁ ብዬ አስብ ነበር። ዛሬ መጥቼ ደግሞ ጫማው በጣም አሪፍ ነው፣ ኳሊቲ ስለሆነ ማለት ነው ማለት ከቆዳ ስሪ ስለሆነ የሚሰራው እና ደግሞ የሀገራችንን ምርት አሪፍ ሆኖ ሲሰራ መጠቀም ስላለብን ብቻ ነው የገዙ ያለው ጫማው በጣም ስለሚመች ማለት ነው። ጌቱ መስራትና መለወጥ እየቻሉ ጊዜያቸውን በዋዛ ፈዛዛ ለሚያጠፉ ወጣቶች መልእክት አለኝ ብሏል። አንዳንዴ ብዙ አሁን የምታያቸው ወጣት ተምሮ ነው። ድሮ ያልተማረ ነበር የሚበዛው እንትን የሚለው አሁን ግን ተምሮ ነው ስርዓቱ የሚቀመጠው። ሲማር ከትምህርቱ ጎን ለጎን ምን ይሰራሉ ብሎ መጀመሪያ አልተዘጋጀበትም። ለብዙ ዓመት አስብ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ እስኪወጣ የተቀጥሮ የመስራት ሀሳብ ነው እንጂ ሰርቼ ለወጣለሁ የሚል በቢዝነስ ዓለም እገባለሁ ብለው አያስብም ሲመጣ ደፍሮ የመግባት ይፈራል። ይሄ ነው ትንሽ ፍራቻው ብዙ ጊዜ ወጣቶችን እየጎዳ ያለው። ግን ሲማሩ ቢዝነስን አይዳ እየተመለከቱት ቢሄዱ፣ ሙያን እየተማሩ ቢሄዱ፣ ለሙያም ክብር ቢሰጡ፣ ወደ ሙያ ቢመጡ ተጠቃሚ ይሆናሉ። እኔ አሁን በዚህ ወረዳ አይደለም በዚህ አካባቢ የሚሰራ ጫማ እኔ ብቻ ነኝ። የቻይናን ጫማ፣ የተለያየ ሀገር ጫማ እየገዛ ነው የሚያደርገው። ወደዚህ አይነት ስራ የትኛው ስራ አማራጭ ነው እያለ ቢሰራ ተጠቃሚ ይሆናል። እኔ አመረጥኩ። ከዚህ ወስዶ ለራሱ ቢሸጥ ተጠቃሚ ይሆናል። ንግድን መለማመድ አለባቸው። ሽጦ ማትረፍ፣ በዛም መለወጥ እንደሚችል መለማመድ አለባቸው። መቀጠርን ብቻ አይደለም የራሳቸውን ስራ መፍጠር መሞከር አለባቸው። ለአሜሪካ ድምፅ ናኮር መልካ ካምቦ። በኢትዮጵያ በህገ ወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቢ ህግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑን አነጋግራ ተከታዩን ዘገባ አሰናድታለች። የጠቅላይ አቃቤ ህግ ጽህፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ በህገ ወጥ መንገድ የማሻገር የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል የውጭ ሀገር የስራ ስምሪትን ጋር ተያይዞ ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ የተሻለ ሁኔታ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው ቅጣት መጠኖቹ በርካቶቹ ናቸው የተባለው የጸደቀ አይደለም ሰው ተዋይቶ መጨረሻ ስጸድቅ ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል በቀይ ግን በርካታ ቅጣት መጠኖችን ያዘበት ሁኔታ አለ። የስራትን የገንዘብ ቅጣትን ምንጭምር ያዘበት ሁኔታ አለ። አቶ ዝናቡ የቅጣት መጠኑን ማጠናከርና የህግ ማዕቀፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህግ ወጥ ሰዎችን ለመቅጣት ነው ብለዋል። ዋነኛው ምክንያት ከቅርብ ጊዜ ወዲህ በርካታ አምራች የሆኑ የሀገራችን ወጣቶች በተለይ በደላሎችና በህገወጥ የድንበር አሻጋሮች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግል ለስቃይ፣ አልፎ ተርፎ በሚሆን ለሞት፣ ለበርካቶች ህይወት መጥፋት፣ ስነ ልቦና ችግርም ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተደረጉ ያሉበት ሁኔታ ነው አለው። ይሄ የህገወጥ ጉዞ በተለይ ድንበር የሚሻገር ወንጀሎች ከጊዜ ወደ ጊዜ ረቀቅ በሆነ ሁኔታ እየተበራከተ የመጣበት ሁኔታ አለ። ይህ መቅታት ካልተቻለ አሁን ሀገሪቷ ያላት አምራች ኃይል በዚህ አይነት አስከፊ በሆነ ሁኔታ እጅግ ጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውን የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ አንዱ ምክንያት ያደርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በደላሎችና ህገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትም በፍርድ ቤት ሂደት በሚኖረው ክርክር ላይ ጠንከር ያለ አስተማሪ የሆነ የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት ድፍረት በቀላሉ እንወጣለን የሚል ሻጊዎችን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው፣ አለ። ስለዚህ ይህን መከላከል ይጠይቃል ነው። አቶ ዝናቡ፣ እንግዲህ እነዚህ በህገ ወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም። ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ፣ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል፣ ይሻገራል እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛልና ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህን ብቻ በመቆጣጠር አንዱ እንደተባለው ህገወጥ ዟሮች እና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም። ሰው ሰንሰለት ነው አለው ከዛው ከመንደር ጀምሮ ከገጠሪቱ ሀገራችን ክፍል መሃል ከተማ ዘን ወደ ድንበር ጥግ ላይ ፋይናሌ ደግሞ ከሀገር ውጭ በድንበር ተሻግሮ የሚንቀሳቀስ አይነት ሰንሰለት አለን። ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆን አይችልም ይታወቃል። ስለዚህ እነዚህ አይነት ችግሮችን ለመቅረፍ በኛ ደረጃ በሀገር ደረጃ የተጀማመሩ በርካታ ተግባራቶች አሉ አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባት ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ አሉበት ሁኔታ ነው ያለ በርካቶችም ተፈጥሯል ተብሎ የሚወሰድ አለን። እሱ ነው አንዱ። ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሞ በተለይ ህጋዊ የሆነ የስራ ስምሪት ሂደቶቹ የሚመረባቸው አግባቦችን መፍጠር ይጠይቃል። ከእሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኝ ማህበረ ጉዳይ አካባቢ የተሰራለው ትልቅ ስራዎች አሉ። እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቶ ተሰጥቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለመሆን ነው በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ። እውነት ነው ትልቁ ነገር የህጉ መውጣት ብቻ አይደለም። እነዚህን ችግሮችን ልገታ የሚችለው በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የምኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህጉ በሚፈቅዱ አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን ማመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ታይዘው የአስፈጻሚዎችን አቅም የመገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትሪን አድርጎ የመስራት ጉዳዮች ላይ የሁሉም ማስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረኮች እየተሰራለበት ሁኔታ ነው አለ። በቅርቡም በሀገር ደረጃ በአፍሪካ ደረጃም እንደዚሁ የንቅናቄ መድረኮች ይኖራሉ። በዚህም በነዚህ አይነት ንቅናቄ መድረኮች ተጠናክሮ የመውጣት እና የወንጀል አስከፍነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጠው ስልጠናዎች ይኖራል ተብሎ ይጠበቃል። በሌላ በኩል አንዱ ህብረተሰባችን የመጀመሪያው ጉዳይ በተለይ አስተሳሰብ ለውጥ ማምጣት በሀገር ውስጥ ከብሮ በሀገር ውስጥ ሰርቶ መለወጥ ይቻላል። ጠንካራ የሆነች ሀገር አለችን ሰው በዚህ ሀገር ላይ መክበር ይቻላል መስራት ይቻላል የሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ ድል ፈጠራዎች ድል ላይ በስፋት መስራት የሚጠይቅ ጉዳዮች ይኖራሉ ሰ እነዚህ ጠንክሮ መሄድ ያለበት ጉዳይ ነው። በጣም አመሰግናለሁኝ። የፌዴራል ጠቅላይ አቃፊ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ ዘርስጥ አድማጮች ስትከታተሉ የቆያችሁት ሳምንቱ ሙሉ በጋቢና ቪኦኤ ላይ ሲተላለፉ ከቆዩት የመራረጥ ናቸውን ፕሮግራሞቻችንን ነበር። አብረናቸው ያመሸ ነው ጽዮን ግርማና ኤደን ገረመው ነበርን። ደና ደሩ በሰኞ ምሽት መደበኛ ፕሮግራም ይገናኝ።